የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቃቤ ሕግ በኢንተርኔት አምደኞቹ በነ ሶሊያና ሽመልስ ላይ ባቀረበው የአሸባሪነት ክስ ላይ ለመወሰን ለሁለተኛ ጊዜ ተለዋጭ ቀጠሮ ሰጥቷል። ውሳኔው አልደረሰኝም በማለት ነው ፍርድ ቤቱ ተለዋጭ ቀጠሮን የሰጠው። መለስካቸው አመሃ የችሎቱን ውሎ ተከታትሎት ነበር። በፌዴራል አቃቤ ህግና በኢንተርኔት አምደኞቹ ሶሊያና ሸመልስ፣ በፈቃዱ ኃይሉ፣ ናትናኤል አበራ፣ አጥናፉ ብርሃኔና አቤል አቤሉ ዋበላ መካከል ባለው ክርክር ላይ ዛሬ ውሳኔው እንዳልደረሰለት የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ገለጸ። ፍርድ ቤቱ ለመዘግየቱ ምክንያት ነው ያለውም በመቅረጸ ድምፅ ያለው የሁለቱ ወገኖች ክርክር በጽሑፍ ተገልብጦ ለመቅረብ በመዘግየቱ ነው። ጥቅምት 5 ቀን 2008 ዓ.ም ተመረተ። የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በሰጠው ብይን የሽብር ወንጀል ፈጽማቸዋል በሚል ክስ የቀረበባቸውን የኢንተርኔት አምደኞች እነ ሶሊያና ሸመልስን አራቱን ማለትም ሶሊያና ሸመልስ፣ ናትናኤል አበራ፣ አጥናፉ ብርሃኔና አቤል ዋበላ የቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ አሰናብቷቸዋል። ሁለተኛውን ተከሳሽ በፈቃዱ ኃይሉን ደግሞ በተራ ወንጀል ብቻ እንዲጠየቅ ወስኖ በዋስ ሆኖ ጉዳዩን በውጭ እንዲከታተል መወሰኑ አይዘነጋም። ይሁንና የፌዴራል አቃቢ ሕግ በታች ፍርድ ቤት በሰጠው ውሳኔ ቅር በመሰኘት ለፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቤት ብሏል። አቃቤ ሕግ በክርክሩ ለጠቅላይ ፍርድ ቤቱ ይፋ እንዳደረገው በተከሳሾቹ ላይ እንዳቀረበው ክስ የሚያስረዱለት በቂ የሰነድ ማስረጃዎች ለታች ፍርድ ቤት አቅርቦ ሳለ ፍርድ ቤቱ የቀረቡትን ሰነዶች በሚገባ ሳይመዝን ውሳኔውን ሰጥቷል። ስለሆነም ጠቅላይ ፍርድ ቤቱ እነዚህን ሰነዶች ተመልክቶ የታች ፍርድ ቤት የሰጠውን ውሳኔ ሽሮ ተገቢውን ውሳኔ ይሰጥልኝ ሲል አመልክቷል። መልስ ሰጪዎቹ በበኩላቸው ደግሞ የታች ፍርድ ቤት የቀረቡትን ማስረጃዎች በሚገባ መዝኖ ተገቢውን ውሳኔ የሰጠ በመሆኑ የታች ፍርድ ቤት ውሳኔ እንዲጸናልን እንጠይቃለን ሲሉ ተከራክረዋል። የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ይህ ይግባኝ የተጠየቀበትን ውሳኔ ከመስጠቱ ጥቂት ወራት በፊት አቃቢ ህግ በዚሁ መዝገብ ተመሳሳይ ክስ መስርቶባቸው የነበሩት ማሌት ፋንታሁን፣ ዘላለም ክብረት፣ አስማማው ኃይሉ፣ ኤዶም ካሳይ እና ተስፋለም ወልደየስ የተባሉ የኢንተርኔት አምደኞችና ጋዜጠኞች በመንግስት ክሱ ተቋርጦላቸው በነፃ መሰናበታቸው ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ 阿伯伯。